የሕዝብ ተወካዮች ምክር ቤት የምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 3 ህዝባር 998 የማሻሻያ ረቂቅ ደንብ በተወያየበት ወቅት የምክር ቤቱ የሕግ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ አስመላሽ ደንቡ ማሻሻል ያስፈለገበትን ምክንያት አስመልክተው ሲያብራሩ፣ ዋናው አላማውን የነበሩ ክፍተቶች ለመሙላት በተለይ ብዙ ተቋሚ የሌለበት ፓርላማ ምን ያህል ሪል ፓርላማ ሆኖ እንደሚሰራ በክትትልና ድጋፍ የህዝብ ጥያቄና ቅሬታ ከመመለስ አኳያ ከተቋሚ ፓርቲም በላይ ክትትልና ድጋፍ አድርጎ አስፈጻሚው የተሰጠው ኃላፊነት በአግባቡ እንዲፈጽም የህዝብ ጥያቄና የህዝብ ቅሬታ እንዲመልስ ትክክለኛ የሆነ አገልግሎት እንዲሰጥ ልማቱ፣ ዲሞክራሲው፣ መልካም አስተዳደሩ የሚመልስ ፓርላማ መሆኑ ለማሳየት ታስቦ የተደረገው ጭማሪ ነው። ዋና ኦዲተር፣ የህዝብ እንባ ጠባቂ ተቋምና የሰብአዊ መብት ኮሚሽን ሪፖርት በሚያቀርቡበት ጊዜ ከፍተኛ የመንግስት የስራ ኃላፊዎች እንዲገኙ የተሻሻለው ደንብ ያስገድዳል። ዋና ኦዲተር ዝርዝር የኦዲት ሪፖርት ሲያቀርብ እያንዳንዱ ተመርማሪ መስሪያ ቤት በምን ደረጃ ኦዲት እንደተደረገ እዚህ መጥቶ የሚከራከር ካለም ሊከራከር ይችላል፣ ምክር ቤት አባል ከሆነ ሌላው ደግሞ በሌላ ከሚሰማው እዚህ ራሱ ሰምቶ እንዲያርም የሚያደርግ ሁኔታ ለክትትርና ቁጥጥር ስራ ይበልጥ እንደሚያጠናክር በማሰብ እነዚህ አካላት ሪፖርት በሚያቀርበት ጊዜ ምክር ቤት አባላት የሆኑ ሚኒስትሮች ሊሆኑ ይችላሉ፣ ከፍተኛ ኃላፊዎች ያልሆኑም ሊሆኑ ይችላሉ። እዚህ መምጣት እንዳለባቸው ከጠቅላይ ሚኒስትር በስተቀር ግዴታ ያስቀመጠ ድንጋጌ እንዲቀጠል ተደርጓል። ህገ ደንቡ የመንግስት አስፈጻሚ አካላት ሪፖርት በተመለከተም የተደረጉ ማሻሻያዎች አስመልክተው አቶ አስመላሽ ሲያብራሩ በደንቡ አንቀጽ 87 ንዑስ አምስት ላይ ከአሁን በፊት የነበረው የሪፖርት መመርመርና በሪፖርት በአስፈጻሚ አካላት በጥልቀት በእያንዳንዱ መንግስት መስሪያ ቤት ሪፖርት መወየት አለበት በግማሽ ቀን በሁለት ሶስት ሰዓት ሳይሆን ካስፈለገም ቀን ሙሉና ሌላ ጊዜም ጨምሮ ሪፖርት መመርመርና መወያየት እንዳለበት ስምምነት አለ። ከዚህ አኳያ ሁለት ነገሮች ነው የተጨመሩት። አንዱ ይሄ ንዑስ አምስት ያለው አስተያየትና ማብራሪያ ከሰጠ አንድ የበላይ ኃላፊ፣ አንድ የምክር ቤት አባል ጥያቄ ያለኝ ካለ ወይም ስምምነት ከሌለው መዘጋት የለበትም፣ ውይይቱ መቀጠል አለበት። ይሄ ክትትልና ቁጥጥር ስራ ይበልጥ ስለሚያጠናክር ውይይቱ መቀጠል አለበት። የዚሁ አንቀጽ ንዑስ ስምንት ደግሞ በመርህ ደረጃ ሁላችን እንደምናውቀው በሪፖርት ላይ የሚደረገው ውይይት ድምፅ አይሰጥበትም በመርህ ደረጃ ነገር ግን አዋዛጋቢ የሆነ ሪፖርት ከቀረበ ትክክለኛ አይደለም የህዝብ ጥያቄና አገልግሎት የመለስ አይደለም ከመሬት ከስራውና ከአፈጻጸሙና እየተባለው አያጣጣምም የሚል ተጨባጭ የሆነ ክርክርና ልዩነት ካለ በሪፖርቱ ድምፅ እንዲሰጥ ምክር ቤት አባል ምክር ቤቱ በድምፅ ሊያጸድቀው ይችላል፣ ኦር ሪጀክት ሊያደርገው ይችላል። ይሄ ክትትልና ቁጥጥር ስራ የፓርቲ ዲሲፕሊን የሚባል ነገር ስለማይሰራ በአፈጻጸም ደረጃ እያንዳንዱ የምክር ቤት አባል የመሰለው አቋም ሊይዝ ይችላል። ህገ ደንቡ ምክር ቤቱና የምክር ቤቱ አባላት ከስፖንሰርሽፕ ገንዘብ እንዳያሰባስቡና እንዳይጠቀሙ የሚከለክል አንቀጽን ጨምሮ 218 አንቀጾችን ያጠቃለለ ሲሆን በምክር ቤቱ አባላት ለቀረቡ ጥያቄዎች ማብራሪያ ከተሰጠ በኋላ በሙሉ ድምፅ ጸድቋል። ለዶቸ በለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም